በህወሀትም ሆነ በፌዴራል መንግስት ወገኖች ከፍተኛ የሰብአዊ መብት ጥሰት እየተፈጸመ እንደሚገኝ የተባበሩት መንግስታት ድርጅት ገለጸ። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ችግሩ በወታደራዊ አማራጭ እንደማይፈታ ሁሉም ወገኖች እስካሁን የተረዱ አይመስለኝም ብለዋል። የኢትዮጵያ መረጋጋትና አንድነት ለአካባቢዋ መረጋጋትና አንድነት በጣም አስፈላጊ ምሰሶ መሆኑን መገንዘብ አለብን ያሉት ጉቴሬሽ ይህ ግጭት ከኢትዮጵያ ድንበሮች አልፎ የሚሄድ ተጽዕኖ ሊኖረው የሚችል መሆኑ በጣም ያሳስበናል ሲሉም ተናግረዋል። ኢሰመኮ ቅዳሜ ዕለት ባወጣው መግለጫ በትግራይ ክልል ያለው የሰብአዊ ሁኔታ አሳሳቢ እንደሆነ መቀጠሉን አስታውቋል። በኮሚሽኑ መግለጫም ይሁን በተባበሩት መንግስታት ዋና ጸሐፊ ሀሳብ ዙሪያ ከህወሓትም ሆነ ከፌዴራል መንግስት እስካሁን የተሰጠ ምላሽ የለም። ኬኔዲ አባተ ዝርዝሩን ያሰማናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው ቅዳሜ ባወጣው መግለጫ በትግራይ ክልል የተጀመረው ግጭት ከክልሉ ውጭ መስፋፋቱ የፈጠረውን ተጽዕኖ እንደሚገነዘብ ገልጾ በትግራይ ክልል ያለው የሰብአዊ ሁኔታ ግን አሁንም አሳሳቢ እንደሆነ ቀጥሏል ሲል አስታውቋል። ኮሚሽኑ በአንዳንድ የክልሉ ቦታዎች የተወሰነ የኤሌክትሪክ ኃይል አገልግሎት ስለመመለሱ እና አንዳንድ የባንክ ቅርንጫፎችም የኔትወርክ ግንኙነት ባይኖርም በአካባቢው አስተዳዳሪዎች ትዕዛዝ መሰረት መጠነኛ አገልግሎት እየሰጡ መሆኑን ገልጿል። ህወሓትና አንዳንድ ዓለም አቀፍ ተቋማት በትግራይ ክልል ኤሌክትሪክና ባንክን የመሳሰሉ ማህበራዊ አገልግሎቶችን የፌዴራሉ መንግስት ሆን ብሎ እንዳቋረጠ ይገልጻሉ። አገልግሎቶቹ የተቋረጡት መሰረተ ልማቶች በህወሓት በመውደማቸው መሆኑን የሚገልጸው የፌዴራል መንግስት በበኩሉ አገልግሎቶቹን ለማስጀመር ከዚህ ቀደም ለጥገና የተላኩ በርካታ ባለሙያዎች በመገደላቸው አሁን ኃላፊነት ወስዶ ባለሙያዎችን ወደ ክልሉ እንደማይልክ ማስታወቁ ይታወሳል። ኢሰመኮ በቅዳሜው መግለጫው በክልሉ ከፍተኛ የምግብ እና የጥሬ ገንዘብ እጥረት መከሰቱን እንዲሁም የምግብና ሌሎች መሰረታዊ አቅርቦቶች ዋጋ በከፍተኛ ሁኔታ መጨመሩን ጠቅሶ የነዳጅ አቅርቦትና የትራንስፖርት አገልግሎት ውስን መሆኑንና በዚህም ምክንያት ሰዎች ከቦታ ቦታ ለመንቀሳቀስ መቸገራቸውንም ነው ያመለከተው። ኮሚሽኑ ባስተላለፈው መልእክትም ጉዳዩ የሚመለከታቸው ያላቸው ወገኖች ሁሉ ለሲቪል ነዋሪዎች የሚቀርበው ሰብአዊ እርዳታ እንዳይደናቀፍና እንዲሻሻል ተገቢውን ሁሉ እንዲያደርጉ ሲል ጠይቋል። ለችግሩ መከሰት ህወሓትን ተጠያቂ የሚያደርገው ፌዴራል መንግስት ለዚህም ህወሓት የተናጠል የተኩስ አቁም ስምምነቱን አለመቀበሉን በምክንያትነት ያነሳል። የኢትዮጵያ ውጭ ጉዳይ ሚኒስቴር ከሳምንት በፊት ባወጣው መግለጫ ህወሓት በአፋር እና በአማራ ክልሎች ወረራ በመፈጸም ወደ ትግራይ ክልል የእርዳታ አቅርቦቶች የሚደርሱባቸው መስመሮች እንዲዘጉ ማድረጉን አስታውቋል። ከዚህም በተጨማሪ በአፋርና አማራ ክልሎች የህወሓት ኃይሎች ወሯቸዋል ካላቸው ስፍራዎች ከግማሽ ሚሊዮን በላይ ሰዎች መፈናቀላቸውንና አራት ነጥብ አምስት ሚሊዮን ሰዎች ደግሞ ለችግር መጋለጣቸውንም ሚኒስቴሩ ገልጿል። ህወሓት በበኩሉ በሁለቱ ክልሎች ወረራ የፈጸመበት አንዱ ምክንያት በከበባ ውስጥ ይገኛል ላለው ለትግራይ ክልል የእርዳታ አቅርቦት መስመር ለማስከፈት እንደሆነ መግለጫ የሚታወስ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ዛሬ መግለጫ በሰጡበት ወቅት በዚህ ጉዳይ ላይ ከቪኦኤ ጋዜጠኛ ማርጋሪት በሽር ለተነሳላቸው ጥያቄ በሰጡት ምላሽ ዘላቂ የተኩስ አቁም ስምምነት ላይ ለመድረስ ሁሉም አካላት እንዲደራደሩ የሰብአዊ ድጋፍ ለሚያስ ፈልጋቸው አካባቢዎች ያልተገደበ ተደራሽነት እንዲኖርና ግጭቱን ከመሰረቱ ለመፍታት ሁሉን አካታች ድርድር እንዲጀመር ጥሪ ማቅረባቸውንም አስታውሰዋል። ይሁንና የህወሓት መሪ ካሉት አካል ደብዳቤ ቢደርሳቸውም ከሁለቱም ወገኖች ጥሪያቸው አዎንታዊ ምላሽ እንዳላገኘ የተናገሩት ጉተሬዝ የተባበሩት መንግስታት ችግሩን ለመፍታት ከአፍሪካ ህብረት፣ ከዩናይትድ ስቴትስ፣ ከተባበሩት አረብ ኤምሬቶችና ሌሎችም አካላት ጋር በትብብር እንደሚሰራ አመልክተዋል። ከተኩስ አቁም ድርድር ጋር በተያያዘ ህወሓት ለድርድር ቅድመ ሁኔታዎችን ያስቀመጠ ሲሆን ህወሓትን በሽብርተኝነት የፈረጀው የፌዴራሉ መንግስት በበኩሉ የክልሉን ችግር ለመፍታት ከፖለቲካ ፓርቲዎችና ከሌሎች ባለድርሻ አካላት ጋር ውይይት በማድረግ ላይ መሆኑን ይፋ ቢያደርግም ከህወሓት ጋር የመደራደር ፍላጎት እንዳለው ግን ገልጾ አያውቅም። ችግሩ በወታደራዊ አማራጭ እንደማይፈታ ሁለቱም ወገኖች እስካሁን የተረዱ አይመስለኝም ያሉት የተመድ ዋና ጸሐፊ ጉተሬስ ታዲያ በሁለቱም ወገኖች ከፍተኛ የሰብአዊ መብት ጥሰት እየተፈጸመ እንደሚገኝ አብራሩ። ተሰማርተዋል። ዋና ጸሐፊው አክለውም የኢትዮጵያ መረጋጋትና አንድነት ለአካባቢያዊ መረጋጋትና አንድነት በጣም አስፈላጊ ምሰሶ መሆኑን መገንዘብ አለብን ያሉ ሲሆን ይህ ግጭት ከኢትዮጵያ ድንበሮች አልፎ የሚሄድ ተጽዕኖ ሊኖረው የሚችል መሆኑ በጣም ያሳስበናል ብለዋል። የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው መግለጫ ዙሪያ ተጨማሪ ማብራሪያ ለማግኘት የኮሚሽኑን ባለስልጣናት ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። በኮሚሽኑ መግለጫም ይሁን በተባበሩት መንግስታት ዋና ጸሐፊ ሀሳብ ዙሪያ ዙሪያ ከህወሓትም ይሁን ከፌዴራል መንግስት እስካሁን የተሰጠ ቀጥተኛ ምላሽም የለም። ኢሰመኮ እና የተባበሩት መንግስታት ከፍተኛ የሰብአዊ መብቶች ኮሚሽን በትግራይ ክልል ተፈጽመዋል በተባሉ የሰብአዊ መብት ጥሰቶች ዙሪያ ያደረጉት የጋራ ምርመራ የተጠናቀቀ ሲሆን የምርመራቸውን ሪፖርት በቅርቡ እንደሚያቀርቡም ይጠበቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አባተን፣ ለዘገባው እናመሰግናለን። አድማጮች፣ በዘገባው ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ ይህንን ምላሽ ለዝግጅት ክፍላችን የሰጡት ዛሬ ሳይሆን አርብ ዕለት ጳጉሜ አምስት ሁለት ሺ አስራ ሶስት ዓመተ ምሕረት መሆኑን እንገልጻለን።